ስደትና መፈናቀል ብዙ የአፍሪቃ ሀገራትን የሚነካ ብዙ ሚሊዮን አፍሪቃውያንን የሚያሰቃይ ብዙ ተቋማትና ድርጅቶችን የሚያሳስብ ጉዳይ ነው። የአፍሪቃ መሪዎች በአብዛኛው ራሳቸው ለፈጠሩና ለሚፈጥሩት ችግር መፍትሄ ለመፈለግ መነሳታቸው ደግሞ አሁን ለችግረኞቹና ችግሩ ለሚነካ ለሚያሳስባቸው ሁሉም ተስፋ ሆኗል። አበረታች ይሉታል። ኤሮል ያይ ቦኬ የአሜሪካ ዓለም አቀፍ የስልታዊ ጥናት ተቋም ምክትል ኃላፊ ናቸው። እኛ አሜሪካና አውሮፓውያን ስለ አፍሪቃ ስደተኞች የምናውቅና የምናስበው፣ ቀጠሉ አጥኚው፣ በአነስተኛ ጀልባዎች እየተንጠላጠሉ ሀገራችን ገቡብን እያልን ነው። ችግሩ ግን ዛይቦኬ እንደሚሉት ከዚህም የከፋ ነው። ችግሩ ግን ያይቦኬ እንደሚሉት ከዚህ የከፋ ነው። መፍትሄውም በአፍሪቃውያን እጅ እንደ አጥኚው የተባበሩት መንግስታት የስደተኞች መርጃ ከፍተኛ ኮሚሽነር ዩኤንኤችሲአር በእንግሊዝኛ ምህጻሩ እንደሚለው ባለፈው የጎርጎርያኑ አመት 2018 ብቻ 30 ሚሊዮን አፍሪቃዊ እርዳታ ፈላጊ ነው። ከዚህ ውስጥ 7.5 ሚሊዮኑ ስደተኛ፣ 630 ሺ ጥገኝነት ጠያቂ፣ 1 ሚሊዮን ሀገር የለሽ፣ ግማሽ ሚሊዮኑ ደግሞ ከስደት ተመላሽ ነው። የተቀረው ግን በየራሱ ሀገር ከቤት ንብረቱ የተፈናቀለ ነው 18 ሚሊዮን። ከ18 ሚሊዮኑ ትልቁን ቁጥር የያዙት የኮንጎ ዲሞክራቲክ ሪፐብሊክ ዜጎች ናቸው። አራት ነጥብ አራት ሚሊዮን ኮንጎዎች ብዙ ስደተኞችም አሏቸው። ዩጋንዳ፣ ሩዋንዳና ታንዛኒያ የሰፈሩት ብቻም 815 ሺህ ነው። ደቡብ ሱዳን ወደ 3 ሚሊዮን ገደማም፣ ሶማሊያ 2.7 ሚሊዮን፣ ናይጄሪያ 2 ሚሊዮን ተፈናቃዮች አሏቸው። ኤሮል ያይቦኬ የተፈናቃዮች መከራም ከስደተኞቹም የከፋ ነው ባይ ናቸው። በየሀገራቸው የተፈናቀሉ ሰዎች አንድ ቀን ወደ ቀያችን እንመለሳለን የሚሉት ብቻ አይደሉም፣ ሌላ ስፍራ ለመሄድ አቅሙም አጋጣሚውም የሌላቸው ጭምር እንጂ። ብዙ ጊዜ ስደተኞች ብዙ ችግር ይደርስባቸዋል ብለን እናስባለን። እንደ እውነቱ ከሆነ ለብዙ ችግር የሚጋለጡት ተፈናቃዮች ናቸው። አጥኚዎቹ እንደሚሉት የአፍሪቃ መሪዎች ከስደተኞቹ ይልቅ አጣዳፊ መፍትሄ መፈለግ የሚገባቸውም ለተፈናቃዮቹ ነው። ይሁንና የስደተኞች መርህ የተሰኘው የዩናይትድ ስቴትስ ተቋም መስራች ወይዘሮ ካተሊን ኒውላንድ እንደሚሉት የአፍሪቃ መሪዎች ለተፈናቃዮቹም ሆነ ለስደተኞች መፍትሄ ለመስጠት ይፈልጉ ይሆናል፣ አቅመ ቢስ መሆናቸው እንጂ ክፋቱ። አቅማቸው ውስን ነው። ስለዚህ እኔ አይሳካም የሚለውን ሀሳብ እጋራለሁ። አባል ሀገራት ማድረግ የሚገባቸውን እንዲያደርጉ ለማስገደድ ህብረቱ መሳሪያው፣ ሀብቱ፣ አቅሙ፣ ስልጣኑ የለውም። ችግሩ ግን ከጊዜ ወደ ጊዜም እየተበራከተ ነው። ዩጋንዳ ከደቡብ ሱዳን ለሚሰደዱ ሰዎች መሬት እየሰጠች ሰርተው እንዲኖሩ በመርዳቷ እንደ ጥሩ አብነት እየተጠቀሰች ነው። ይህ ስልት ግን ዘላቂ አይደለም ባዎች ናቸው አጥኚዎቹ። ኢትዮጵያና ኤርትራ በቅርቡ ያደረጉት የሰላም ስምምነት ግን መጨረሻው ካማረ፣ የስደት መፈናቀልን ምክንያት ለመቀነስ ከሁሉም እንደተሻለ አማራጭ እየተወሰደ ነው።